የአውሮጳ ኅብረትና ቱርክ ህገወጥ የሚሉትን ስደት ለመግታት የተፈራረሙት ውል ባለፈው ሳምንት አንድ ዓመት ሞልቶታል። ውሉ ወደ አውሮጳ የሚገቡ ስደተኞችና ተገን ፈላጊዎች ቁጥር እንዲቀንስ በማድረግ በአውሮጳ መንግስታት ይወደሳል። የሰብአዊ መብት ተሟጋቾች ግን ስደተኞችን ለተለያዩ አደጋዎች የሚያጋልጥ ነው ሲሉ ውሉን መቃወማቸውን ቀጥለዋል። የዛሬው አውሮጳና ጀርመን ዝግጅታችን ውሉ አምጥቷል የሚባለውን ውጤት፣ ስጋቶቹንና ተቃውሞዎቹን ያስቃኘናል። አውሮፓና ጀርመን። የአውሮጳ ህብረትና ቱርክ ህገወጥ የሚሏቸው ስደተኞች ወደ አውሮጳ እንዳይሻገሩ ለማስቆም የተፈራረሙት ውል ግቡን መምታቱን የአውሮጳ ህብረት ይናገራል። ህብረቱ እንደሚለው ባለፈው አንድ ዓመት ከቱርክ ወደ ግሪክ ከዚያም በባልካን ሀገራት አቆራርጠው ወደ አውሮጳ የሚገቡ ስደተኞችን ማስቆም ተችሏል። የአውሮጳ ህብረት ኮሚሽን ቃል አቀባይ አሌክሳንደር ቪንተርሽታይን ባለፈው ሳምንት አርብ ውሉን በገመገሙበት መግለጫቸው ከስምምነቱ በኋላ እንዳለፈው ዓመት አንድ ሚሊዮን ሰዎች በአደገኛው ጉዞ ወደ አውሮጳ ለመግባት አልሞከሩም፣ ገንዘባቸውም የሰው አሻጋሪ ደላሎች ኪስ አልገባም ብለዋል። የህብረቱ ኮሚሽን ስታትስቲካዊ ዘገባ እንደሚያመለክተው ከአንድ ዓመት ወዲህ ግሪክ የገቡት ስደተኞች ቁጥር 27711 ነው። ወደ ግሪክ ለመሻገር ሲሞክሩ የሞቱት ቁጥር ደግሞ 80 ነው። ከውሉ በፊት በአንድ ዓመት ጊዜ ውስጥ ቁጥራቸው አንድ ሚሊዮን የሚጠጋ ስደተኞች ናቸው አውሮጳ የገቡት። የባህር ሲሳይ የሆኑት ቁጥር ደግሞ 1ሺህ 145 ነበረ። ቃል አቀባዩ ውሉ በጉዞ ላይ የሚሞቱ ሰዎችን ሕይወት ማትረፍ ማስቻሉንም ጠቁመዋል። እሳቸው የሰዎችን ሕይወት ማትረፍ የሚሉት ቱርክን ለቀው መውጣታቸውን ማስቆሙንና እዚያው ቱርክ ውስጥ በአውሮጳ ህብረት እርዳታ በተሰሩ የስደተኞች መጠለያዎች መቆየታቸውን ነው። ዶክተር ሊዊጂ ያኪሊ ፍሎረንስ ኢጣሊያ በሚገኘው የስደተኞች ፖሊሲ ጥናት ማዕከል ረዳት ተመራማሪ ናቸው። ዶክተር ያኪሊ ውሉ የአውሮጳ መንግስታት የፈለጉትን አሳክቷል ቢባልም የስኬቱ ምክንያት ግን ውሉ ብቻ አይደለም ይላሉ። በእርግጥም ውሉ ከምስራቅ ሜዲትራኒያን ወደ ምዕራባዊ ባልካን ሀገሮች ይካሄድ የነበረውን የሰዎች ስደት አስቁሟል። አሁን በዚህ የጉዞ መስመር ወደ አውሮጳ የሚሻገሩት በቀደመው ዓመት ይሄዱ ከነበሩት ሰዎች ቁጥር ጋር ሲነጻጸር አራት ወይም አምስት በመቶ ያህል የሚሆኑት ብቻ ናቸው። ሆኖም ውሉ ብቻውን የሰዎችን ፍልሰት አላስቆመም። የግሪክ ድንበሮች መዘጋት ጭምር ነው ቁጥሩ እንዲቀንስ ያደረገው። ውሉ ከተፈረመበት ጊዜ አንስቶ ተቃውሟቸውን በመግለጽ ላይ የሚገኙት የሰብአዊ መብት ተሟጋቾች እና ግብረሰናይ ድርጅቶች ከስኬቱ ይልቅ አሁንም በውሉ ምክንያት በስደተኞች ላይ የሚደርሱ የመብት ጥሰቶችን ነው የሚያጎሉት። ዶክተር ያኪሊም አንድ ዓመት ያለፈው የአውሮፓ ህብረትና የቱርክ ውል ከአንድ አቅጣጫ ብቻ የሚገመገም አይደለም ይላሉ። ዓላማውን አሳክቷል ቢባልም ያኪሊ ፍጹም ሊፈታው ያልቻለ ችግር አለ ነው የሚሉት። እንግዲህ የአውሮጳ ህብረትና የቱርክ ስምምነት አላማ ስደተኞች አውሮጳ እንዳይገቡ መከላከል ከሆነ ተሳክቷል። ሆኖም ግቡ ስደተኞችን መርዳት፣ የድንበር አሻጋሪ ደላሎች ሰለባ እንዳይሆኑ መከላከልና መደገፍ ቢሆን ኖሮ ውሉ ከፍተኛ ጉዳት ነው ያደረሰው። ምክንያቱም የሰብአዊ መብት ድርጅቶች እንደሚሉትና እኔም እንደማስበው ስደተኞቹ አስከፊ ሁኔታ ውስጥ ነው ያሉት። ይህ የሚሆነው በግሪክ ብቻ ሳይሆን በቱርክም ምር ነው። ከሰብአዊነት አንጻር ውሉ ፈጽሞ ያልተሳካ ነው። አብዛኞቹ ተገን ጠያቄዎች ከቱርክ ወደ ግሪክ መሄድ አልቻሉም። በቱርክም ሆነ በግሪክ የሚኖሩበት ሁኔታ እጅግ አስከፊ ነው። ስለዚህ ሰብአዊ ጎኑን ስናየው ከፍተኛ ጉዳት አድርሷል። ሕጻናት አድን የተባለው የብሪታንያ ግብረ ሰናይ ድርጅት በቅርቡ ያወጣው ዘገባ ለዚህ እንዳብነት ሊወሰድ ይችላል። በድርጅቱ ዘገባ እንደተጠቀሰው ከግሪክ ደሴቶች መውጣት ያልቻሉ ህጻናት ስደተኞች የኑሮ ሁኔታ እጅግ አሳሳቢ ነው። ከአምስት ሺ በላይ የሚሆኑት እነዚህ ስደተኞች ማመልከቻቸው ታይቶ መልስ እስኪያገኙ ድረስ ከደሴቶቹ መውጣት አይፈቀድላቸውም። ይህም እንደ ግብረሰና የድርጅቱ ዘገባ ወላጅ አልባ የሆኑትን የአብዛኛዎቹን ህጻናት ስነ ልቦና እየጎዳ ነው። በመጠለያ ውስጥ ብቻቸውን መቆየታቸው ለደህንነት ስጋት ካጋለ ጣቸው ህጻናት አንዳንዶቹ ህይወታቸውን እስከ ማጥፋት ደርሰዋል። በውሉ መሰረት የተገን ጥያቄያቸው ተቀባይነት ያላገኘ አመልካቾች ከግሪክ ወደ ቱርክ የመባረር እጣም ሊገጥማቸው ይችላል። የአውሮፓ ሕብረት ኮሚሽን ቃል አቀባይ ቪንተርሽታይን እንደሚሉት ቱርክ ውስጥ ሊካሄዱ የታቀዱ የ39 ፕሮጀክቶች ስምምነቶች አልቀዋል። ከመካከላቸው ለግማሽ ሚሊዮን የሶሪያ ስደተኞች የታሰበው ትምህርትና ትምህርት ቤቶች የተካተቱባቸው ፕሮጀክቶች ይገኙበታል። ይሁንና ባለፉት ሳምንታት የቱርክ ፖለቲከ ጉዳይኞች በአንዳንድ የአውሮጳ ከተሞች ለቱርክ ህገ መንግስት ማሻሻያ ህዝበ ውሳኔ ሊያካሂዱ ያቀዷቸው የህዝብ ድጋፍ ማሰባሰቢያ ዘመቻዎች መከልከላቸው በህብረቱና በቱርክ የስደተኞች ውን ላይ ጥላ ጥልቷል። በእርምጃው በእጅጉ የተበሳጩት የቱርክ ፕሬዚዳንት ጣይፕ ሬቼፕ ኤርዶጋን ዘመቻውን የከለከሉትን የጀርመንና የኔዘርላንድስን መንግስታትና መሪዎች ናዚና ፋሺስት እያሉ ከመዝለፋቸው በተጨማሪ አንድ ዓመት የሞላውን ውል እንደሚያፈርሱም እየዛቱ ነው። ዛቻው የውሉ ዕጣ ፈንታ አሳሳቢ አድርጎታል። ዶክተር ያኪሊ ግን ዛቻው ተግባራዊ ይሆናል ብለው አያምኑም። ኤርዶጋን የኤርዶዋን ዛቻ ባዶ ዛቻ ሊሆን ይችላል። ምክንያቱም ቱርክ ድንበሯን ከከፈተች አዲስ የስደተኞች ማዕበል ወደ አውሮጳ መግባቱ አይቀርም። በነገራችን ላይ ውሉ ዓላማውን ሊያሳካ የቻለው ምዕራባዊ ባልካን ውስጥ ያሉት በርካታ ሀገራት ድንበራቸውን ለመዝጋት ውሳኔ ላይ በመድረሳቸው ጭምር ነው። በዚህ ረገድ መቄዶንያ ድንበሯን መዝጋቷ ትልቅ ለውጥ አምጥቷል። በርካታ ስደተኞችና ተገን ጠያቂዎች ቱርክና ግሪክን የሚ የሚያገናኘውን ጠባብ የውሃ ክልል ማቋረጥ አይችሉም። ምክንያቱም ግሪክ ከሄዱ ከዚህ ማለፍ አይችሉም፣ እዚያው ነው የሚቀሩት። ስለዚህ የኤርዶጋን ዛቻ ባዶ ዛቻ ብቻ ነው። በዛም ሆነ በዚህ ስደተኞች መንቀሳቀስ አይችሉም። ግሪክን ቢሄዱ የተሻለ ነገር እንደማያገኙ ያውቃሉ። ዶክተር ያኪሊ የምዕራብ ባልካን መስመር መዘጋትና የቱርክና የአውሮፓ ህብረት ውል የህገ ወጥ አሻጋሪዎች ቁጥር እንዲያድግና ህገ ወጥ ስደት እንዲባል ባባስ ማድረጉን የአውሮፓ ድንበር ጠባቂ ድርጅት ፍሮንቴክስን ዘገባ ጠቅሰው ተናግረዋል። በእርሳቸው አስተያየት ብዙ ስደተኞች ህገወጥ የሚባለውን ስደት የሚመርጡት ህጋዊው መንገድ ስለተዘጋባቸው ነው። በዮርዳኖስ ሊባኖስና በግሪክ ጥናቶችን ያካሄዱት ዶክተር ያኪሊ እንደሚሉት ስደተኞች ወደ ሌላ ሶስተኛ አገር እንዲዛወሩ ቢያመለክቱም በአመዛኙ አይሳካላቸውም። በዚህ የተነሳም ህገወጥ የሚባለውን አማራጭ ይሞክራሉ። በእርሳቸው አባባል ድንበር መዝጋት የችግሩ መፍትሄ አይደለም። ተገን ፈላጊዎች ወደ አውሮጳ እንዳይገቡ ይሄ ሁሉ ገደብ መደረጉም ዓለም አቀፍ ስምምነቶችን ይጋፋል። ግቡ ሰዎችን አለማስገባት ነው። ሊሰራ ይችል ይሆናል። ግን ሰዎች እንዳይገቡ በመከላከል ለስደተኞችና ለተገን ጠያቂዎች ከለላ እንዲሰጥ የሚጠይቀውን በጄኔቫው ስምምነት የተቀመጠውን ኃላፊነታችንን አልተወጣንም። የቀውሱን ሰብአዊ ጎን ሙሉ በሙሉ ጆሮ ዳባ ልበስ እያልን ነው። ከዚህ ሌላ ድንበር መዝጋት የህገ ወጥ አሻጋሪዎችን እንቅስቃሴ አልገታም። እንዲያውም እንዲብስ ነው ያደረገው። ዶክተር አኪሊ ለችግሩ ዘላቂ መፍትሄዎች ከሚሏቸው አንዱ የሰፈራ መርሃ ግብር ነው። ሰብአዊ መተላለፊያን መፍቀድም ሌላው አማራጭ ነው። ከእርምጃዎቹ አንዱ ሕጋዊ የሰፈራ መርሃ ግብሮችን በማጠናከር ሰዎች በህጋዊ መንገድ ወደ አውሮጳ የሚገቡበትን መንገድ ማመቻቸት ነው። የስደተኞችን ደህንነት ለማስጠበቅ፣ ወንጀለኞች እጅ እንዳይወድቁ ለመከላከል ደግሞ ሰብአዊ መተላለፊያዎችን መፍቀድ ነው። የድንበር ጥበቃ መደረግ አለበት፣ ግን የድንበር ቁጥጥርን ማጥበቅ ብቻ መፍትሄ አይሆንም። አብዛኞቹ የኢኮኖሚ ስደተኞች ሳይሆኑ ተገን ፈላጊዎች ናቸው ናቸው። በኔ እምነት ተገን ፈላጊዎች የሚሰፍሩበት ሁኔታ መመቻቸት አለበት። የሰብአዊ መብትና የግብረሰናይ ድርጅቶችም ጥያቄ ይኸው ነው። የቱርክና የአውሮፓ ህብረትን ውል አጥብቀው የሚቃወሙት እነዚህ ወገኖች ስደተኞች፣ ግሪክና ቱርክ የሚደርስባቸው ስቃይም መፍትሄ እንዲያገኝ ጥሪያቸውን ማቅረብ ቀጥለዋል። ዶክተር አኪል ግን ጥሪው በአጭር ጊዜ ውስጥ መልስ ማግኘቱን ይጠራጠራሉ። ጨለምተኛ ልሆን ይችላለሁ። በቅርብ ጊዜ ውስጥ መፍትሄ ይገኛል የሚል እምነት የለኝም። የአሁኑ ቀውስ ሰብአዊ ሳይሆን ፖለቲካዊ ቀውስ ነው። የፖለቲካ ፓርቲዎች በመራጮቻቸው ታግተዋል። በአሁኑ ጊዜ ማንም ድንበር ይክፈት፣ ህጋዊ ስደት ይፈቀድ ለማለት አይደፍርም። በመሰረቱ አሁን የምንነጋገረው አውሮጳ ለመግባት ስለሚሞክሩ ጥቂት ቁጥር ስላላቸው ስደት ስደተኞች ነው። ደካማ የሚባሉት እንደ ሊባኖስ ያሉ ሀገራት መላው አውሮጳ ካስጠለለው እጅግ ከፍተኛ ቁጥር ያለው ስደተኛ ነው ያላቸው። ለቱርክ ሶስት ቢሊዮን ዩሮ የሚሰጠው የአውሮፓ ህብረትና የቱርክ የስደተኞች ውል አስገኘ የተባለውን ውጤት፣ ስጋቶቹንና ተቃውሞዎቹን የዳሰሰው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል።